የኦሮሞ ፌዴራላዊ ኮንግረንስ ኦፌኮ መንግስት በቀጣይ ሊያዘጋጅ ስላሰበው የብሔራዊ መግባባት መድረክ አስመልክቶ ሰኞ ባወጣው የአቋም መግለጫው የተለያዩ ቅድመ ሁኔታዎችን አኑሯል። በመግለጫውም አሁናዊውን የሀገሪቱ የፖለቲካ ቀውስ ልፈታ የሚችለው ሀቀኛና ሁሉን አቀፍ ውይይት ነው ብሏል። ፓርቲው የኦፌኮ ጽህፈት ቤት ኃላፊ አቶ ጥሩነህ ገምታ መግለጫውን በዚህ ወቅት ማውጣት ያስፈለግበትን ምክንያት ለዶቼ ቬሌ ሲያስረዱ አገራችን ኢትዮጵያ እንደሚነገረውም ወይም እንደሚወራውም ወይም እንደሚዛተውም ነገር ሳይሆን አደገኛ የሆነ ቀውስ ላይ ነው ያለችው። ዜጎች እየተፈናቀሉ ነው ያሉት፣ ይንገላታሉ፣ ይገደላሉ። ስለዚህ ይሄንን አዎንታዊ የሆነ እርምጃ ቢወሰድ የተሻለ ሁኔታ አገሪቱ ውስጥ መፍጠር ይቻላል። ፍጹም በሆነ ሁኔታ ኃላፊነት እየተሰማን ነው፣ ረዥም ጊዜ በወሰደ ያሰማ ለዋወት ደረጃ ይህን መግለጫ ልናወጣ ችለናል። መጣቸው አራት ቅድመ ሁኔታዎችም ከኃላፊዎቹ ማብራሪያ ጠየቅናቸው። ለምሳሌ አንደኛ ተራ ቁጥር ጦርነቱ እንዲቆም ነው የምንለው። ምክንያቱም ሰዎች እየሞቱ እየገደሉ አገር እየጠፋ ንብረት እየባከነ የአገሪቱ መጠነኛ ሀብት ራሱ መድኃኒት መግዣ ላይ መዋል ሲገባው ጥይት መግዣ ላይ እየዋለ ስለሆነ ጦርነቱ መቆም እንዳለበት አምነናል። ጦርነቱም ከቆመ በኋላ ደግሞ ውይይቱ ገለልተኛ በሆኑ ተአማንነት ባላቸው ሰዎች በኢትዮጵያውያንም እና በዓለም አቀፍ ኅብረተሰብ ዘንድ ተቀባይነት ያላቸው ሰዎች ነጻ ናቸው የሚባሉ ሰዎች የምታመንባቸው ብሔራዊ መግባባቱን እንዲመሩ ፍላጎት አለን። በሌላም በኩል ስለሚዋጉ ሀይሎች ፕሮፌኮ የሚያምንበት ነገር አለ። ከመንግስት ውጪ መሳሪያ ወይም ብረት ይዞ የሚንቀሳቀስ ሀይል እንዲኖር ኦፌኮ አይፈልግም። ነገር ግን ከዚህ ጋር ኦፌኮ አንድ እምነት አለው። እነዚህ ሁሉ መሳሪያቸውን እንዲያስቀምጡ የሚያስችላቸው ሁኔታ እንዲመቻችላቸው ካለን ፍላጎት አንጻር ነው። በአረተኛ ተራ ቁጥር ኦፌኮ እንደሚታወቀው ስድስተኛውን ዙር አገራዊ ምርጫ ራሱ አልተሳተፈም። ካልተሳተፈባቸው ብዙ ምክንያቶች ሊወዳደሩ ሊታዘቡ ሊመሩ የሚችሉ አባሎቻችን እስር ቤት ውስጥ ስላሉ ነው። ከዛ ምርጫ ተገደን ተገፍተን ልንወጣ የቻል ነው። አቶ ጥሩ ነ ያክለውም እንዳሉት እነዚህ ሰዎች እስካልተፈቱ ድረስ ምን አድርገን ነው ወደ ውይይት የምንገባው? ማንን ነው ደግሞ የምናወያየው? በሀሳብ ልዩነት ብቻ የታሰሩ የፖለቲካ እስረኞች ተፈተው የውይይቱ አካል እንዲሆኑ መንግስት የተለያዩ እንቅፋቶችን እንዲያነሳ፣ ከልቡ እንዲሸነፍልን አስገድደን ማለት አይደለም በመታ እንድንሰማመን እንዲሸነፍልን እንፈልጋለን። አራቱ ቅድመ ሁኔታዎች በዚህ አይነት ሁኔታ ካልቶም አሉ። ዝም ብሎ ጊዜ መግደል አንሳተፍም። በመንግስት በኩል በተለያዩ መድረኮች እንደሚሰማው በወንጀል ተጠርጥረው እንጂ በዚህን ወቅት በፖለቲካ አመለካከት ልዩነት የታሰረ የለም። አቶ ጥሩነህ ግን በቀጣይ ስለታቀደ ውይይት አስቀድሞ የተለየ ውሳኔ እንጠብቃለን ባይ ናቸው። ከትናንትና ዛሬ መሻል ይኖርበታል። ቀድሞም ቢሆን በኢህአደግ ጊዜ ፖለቲካ ወይም በአቋም ልዩነት የታ የመሳሰረ ሰው የለም ስሉ ነበረ። አሁንም ያ የሚደገም ከሆነ ፖለቲካችን እድገት አላሳየም ማለት ነው። ዓለም አቀፍ ህብረተሰብ ምን አንድምታ አለው ከኛ ጋር የምለውን ነገር አስበ እድገት ማሳየት ይኖርብናል። እንደ ኦፌኮ ሁል ጊዜ እኛ የተናገርነው ነገር ሁሉ ትክክል ነው አንልም። ሌሎች ከኛ በተሻለ ሁኔታ ትክክል ሆኖ የሚቀርቡ ከሆነ እንቀበላቸዋለን። በእርግጥ አንድ ልንረሳ የማንችለው ነገር ቢኖር ኢትዮጵያችንን የበደሉት ሰዎች አሉ። አሁንም ቢሆን የተለየ ሰበብ አስባብ እየፈጠሩ ወደ ጦርነት እየገቡ ያሉ ሰዎች አሉ። ይሄ አያዋጣም። ከዛ በፊት ያለውን በደሎች ሁሉ ትተን ለይቅርታና ለአብሮነት ራሳቸውን አዘጋጅተው አብረን መወያየትና ሀገራችንን ልንገነባ እንችላለን። መንግስት በቀጣይ አዘጋጃለው ስላለው ሁሉን አቀፍ የብሔራዊ መግባባት መድረክና የትኩረት ነጥቦቹ እንዲሁም ኦፌኮ ስላነሳቸው ጉዳዮች የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉን ጠይቀናቸው በመድረኩ ዝርዝር ሁኔታዎች ላይ ገና ውይይትና ዝግጅት እየተደረገ መሆኑ ኑን ነግረውናል። ለዶችቬሌ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ።